የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። ሰላም

ጤና ስጥልኝ። እንደምናምሽታችኋል። የእሁድ ምሽት ህዳር 13 2013 ዓ.ም ዝግጅት ጀምሯል። ለዛሬ በሳምንት ውስጥ ከተሰሙት ጥንቃዎቻችን መካከል ጥቂቶቹን መራርጠን ይዘንላችኋል። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን አብሬያችሁ ቆያለሁ። ለዛሬ ከሳምንት ውስጥ ከተሰሙና

እንዲደገሙ ከያዝንላቸው መሰናዶ መካከል የመጀመሪያውን እናስተዋውቃችሁ። ማህበራዊ ሚዲያን ለበጎ ተግባር ያዋሉ ግለሰቦች ከሰሞኑ በባህር ዳር ከተማ እውቅና ተሰጥቷቸዋል። ትኩረት ለጤና ትኩረት ለጣና በሚል ሀሳብ በተካሄደው አራተኛው የጣና ማህበራዊ ሚዲያ ሽልማት ነው እውቅና የሰጣቸው። በዚህ መሰረት በሳይንስና ቴክኖሎጂ ዘርፍ ኢዘዲን ካሜል፣ በጤና መረጃ ሸጋው ማሬ፣ በፈጣን በወቅታዊና ሚዛናዊ መረጃ

ደመቀ ከበደ በጣና ሐይቅ አካባቢ ልማት መረጃ ዘርፍ ተዋቸው ደርሶ፣ በበጎ አድራጎትና በሰብአዊ መብት መረጃ ኦባንግ ሜቶና ኡስታዝ አቡበከር አህመድ በጤና ዘርፍ በተቋም ደረጃ ልዩ ተሸላሚ የአማራ ክልል ጤና ጥበቃ ቢሮ ተሸላሚ ሆነዋል። በወቅታዊ ፈጣንና ሚዛናዊ ዘርፍ ተሸላሚ የሆነው ጋዜጠኛ ደመቀ ከበደ ከአስቴር ምስጋናው ጋር ቆይታ አድርጓል።

ጋዜጠኛ ደመቀ ከበደ እንኳን ደሳለህ። ማህበራዊ ሚዲያን ለበጎ ተግባር ካዋሉ ግለሰቦች መካከል በፈጣን ወቅታዊና ሚዛናዊ ዘገባ አሸናፊ ሆነሃልና እንኳን ደሳለህ። አመሰግናለሁ አስቴር። እንኳን አብረው ደሳለህ። እንግዲህ ዘንድሮ በተካሄደው የጣና ማህበራዊ ሚዲያ ሽልማት ሁለት ሀሳቦችን ይዞ የተነሳው ትኩረት ለጤና ትኩረት ለጣና

አንተ የትኛው ላይ ነበር ትኩረት አድርገህ ስትሰራ የነበርከው? በጤና ጉዳይ ነው። በተለይም ደግሞ የኮሮና ጉዳይ ከቀን አንድ ጀምሮ ኢትዮጵያ ውስጥ በይፋ ኮሮና ገብቷል ሲባል በተጠናከረ ሁኔታ ከጓደኞቼ ጋራ

የቡድን ገጽ እስከ መክፈትና እስከ መሳተፍ ድረስ የሚያደርስ እንቅስቃሴ ሳደርግ ነበረ። እግረ መንገዱን ደግሞ እምቦጭ ላይ የተወሰኑ መረጃዎችን ሳደርስ ነበረ። ያ ማለት ግን የጤናውን ያህል ይሆናል ማለት አይደለም። እውነት ለመናገር ዘጠና በመቶ የሚያህሉ መረጃዎችን በሶሻል ሚዲያ ሳጋራ የነበረው ወደ ጤና ያደላ ነው ማለት እችላለሁ። አስቴር

ኮቪድ ላይ በበጎ አድራጎት የሚሳተፉ ወጣቶች በርካታ ነበሩ። ገንዘባቸውንም፣ ጉልበታቸውንም፣ እውቀታቸውንም እንዲህ ለማህበረሰቡ የሚሰጡ ብዙ ወጣቶች ነበሩ፣ እና አንተ በያሰራጨኸው መረጃ የመጣ ተጽዕኖ ነበር? ተጽዕኖ መፍጠር አለመፍጠሩን ለማወቅ ትንሽ የሚያስቸግር ነገር ያለው ይመስለኛል። ኮሮና እንደገባ ሰሞን ድብልቅልቅ ያለ ስሜት ነበረ በህብረተሰቡ ዘንዳ እኔን ጨምሮ፣ እኔ ራሴን ማለት ነው እና

የደብሊዩ ኤችኦ ድረገጽ አለ። ራሱ ደብሊዩ ኤችኦ በተለያዩ አማራጮች የሚለቃቸው መረጃዎች አሉ። ሲደመር እንደ ጆን ሆፕኪንስ አይነት ትልልቅ የጤና ኢንስቲትዩሽኖች የሚለቋቸው መረጃዎች አሉ ከውጭ ሀገር ማለት ነው። ከሀገር ውስጥ ደግሞ በተለየ ሁኔታ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና የጤና ጥበቃ ሚኒስቴር እንደዚሁም የማምናቸው ብቻ ሳይሆን የማከብራቸው ትልልቅ ዶክተሮች ከውጭ ሀገር አሜሪካ፣ አውሮፓ

አውስትራሊያ እንደዚሁም እዚህ ሀገር ያሉ ዶክተሮች ጋር የሕክምና ባለሙያዎች ጋር በየሚመለከታቸው በግልም በማግኘት እግረ መንገዱን ደግሞ በሚያጋሯቸው የመረጃ አማራጮቻቸው በሚዲያ ሊገልጹት ይችላሉ። በሶሻል ሚዲያ ሊገልጹት ይችላሉ። ከእነሱ የማገኛቸውን እውነተኛና ትክክለኛ ናቸው ብዬ የማምናቸውን

መረጃዎች ለማጋራት ሞክር ነበረ። ከጓደኞቼ ወዳጆቼ ኮሮና ኢሹስ የተባለ የቡድን ገጽ ከፍተናል። እዚያ ላይም በንቃት እሳተፍ ነበረ እና ተአማኒ የመረጃ ምንጭ ሆኖናል ብለው ብዙዎቹ ኢንቦክስ ያደረጉ ነበረ፣ ይደውሉ ነበረ። አንዳንዶች እንዲያውም ጤና ጥበቃ ውስጥ የምሰራ ሁሉ ይመስላቸው ነበረ እና እየደወሉ መረጃ ይጠይቁኝ ነበረ። እንግዲህ ደመቀ ከአንተ ጋር ከሶስት እስከ አምስት ዓመት ወይም ሊበልጥ ይችላል፣ አንድ ቢሮ አብረን ሰርተናል እዚህ ባህር ዳር በነበርክበት ጊዜ

አንዳንድ መጣጥፎችን ግጥሞችን ደመቀ ከበደ ከጣና ዳር ብለህ በማህበራዊ ሚዲያ የምትጽፋቸው ጽሁፎችን የምታወጣቸው ጽሁፎች ነበሩና የት ሆነህ ነበር የምትጽፋቸው?

አላማውስ ምንድን ነው? አጋጣሚውን ካገኘው ይሄንን እምልወቅ ብዬ ነው። አስቴር ትዝታ ለመቀስቀስ ጥረት እያረግሽ ነው። እንግዲህ መቼስ እውነት ነው። አማራ ማስ ሚዲያ ያው ከአንቺ ጋራ በትንሹ ሶስት ዓመት ተኩል አብረን ሰርተናል። ጣና እንደምታቂው በጣም ደስ የሚል ተፈጥሮ ነው። አባይ እንደምታቂው በጣም ደስ የሚል ተፈጥሮ ነው። ዩኒቨርሲቲ ስማር እንደ አንድ የኮሌጅ ተማሪ ትልቅ ትዝታ አለኝ። ከአባይ ጋራ ብዙ አወራ ነበረ

ከጣና ጋራ ብዙ አውራ ነበረ። ስለዚህ ጉርምስናዬ አባይና ጣና ጋራ ብዙ ነገር አለው ማለት ነው። ደመቀ ከበደ በሚለው ስሜ ብቻ አልነበረም። ፖስትም አደርገው አንድም ስንኝ ትሁን፣ ምናልባት ረዘም ያለ ጽሁፍም ቢሆን

ደመቀ ከበደ ከጣና ዳር እያልኩ እግረ መንገዱን ደግሞ የተከፈተ ፔጅም ስለነበረኝ የአባይ ዳር ጨዋታዎች ብዬ አባይም ጣናም እንዳይቀሩብኝ አንዲት ዋርካ አለች። እንግዲህ አጋጣሚ ሆኖ ያው አስቴር እንደምታስታውሽው ሁለት ሺህ አራት ላይ ነው እንግዲህ ጣናን እምቦጭ ተገኘበት የሚለው ዜና የተሰራው። እንግዲህ እያየሁት ነበረ ችግሩ ሲባባስበት የነበረው ስለዚህ በምችለው አቅም

ጣና መታመሙን ለመናገር ሞክር ያለው በተለያዩ ሚዲያዎች ስለ ጣና እንዲወራ እኔ ራሴ ምስክር እየሆንኩኝ ብዙ ማብራሪያዎች ስሰጥ ነበረ። ጣናን በማውለቀው ልክ ለማውራት ሞክር ያለው። ከዚያ በመለስ ደግሞ ዛሬ እንግዲህ በጣናና በጤና ጉዳይ ላይ ጣናና ኮሮና ተገናኝተው ለሁለቱም በተገጣጠመበት ጊዜ ጣና ላይ እኔ ፈጣንና ወቅታዊ እንደዚሁም ሚዛናዊ መረጃ በመስጠት ያሁን በሶሻል ሚዲያ ማለት ነው

ባደረከው ጥረት ሽልማት ይገባሃል ብለው አዘጋጆቹ አጭተው ሲሸልሙኝ ሽልማቱ ደግሞ ራሱ ጣና ላይ ሆኖ እኔ እዛ ጽፍበት ከነበረው ቦታ የመቶ ሜትር ልዩነት ባለው አካባቢ ሆኖ መሸለም ለእኔ ትርጉሙ ትልቅ ነበር። ለመጨረሻ ማደርገው ጥያቄ እንግዲህ ኢትዮጵያ ውስጥ በአሁኑ ሰዓት ማህበራዊ ሚዲያ አጠቃቀም ላይ በጣም ችግር አለ።

እየተስተዋለም ነው የሚታዩ በመሬት ላይ የተቀመጠ እውነት አለ። በተለይ ለወጣቱ አንተ ምን ታስተላልፋለህ? ሶሻል ሚዲያ በራሱ ለዚች ሀገር ትልቅ እድል ሆኖ እያለ እንደ ፕላትፎርም ብንጠቀምበት ትልቅ የመረጃ መስጫ፣ ትልቅ የለውጥ ማምጫ፣ ትልቅ ማንቀሳቀሻ መሆን እየቻለ ግን እኛ በአጠቃቀም ጉድለት እኛ ውስጣችን በመረበሹ የተነሳ ሶሻል ሚዲያውም እየተረበሸና በዚያ ውጤትም

በዚህ የተነሳም እርስ በርሳችን እየተረባበሽን እንዳለን ይሰማኛል። ስለዚህ ኢሊቱ ወይም ምሁሩ ሶሻል ሚዲያው ላይ መገኘት አለበት ብዬ አስባለሁ። ጋዜጠኛው ሶሻል ሚዲያ ላይ መገኘት አለበት። ስራውን ብቻ ሰርቶ በሜንስትሪም ሚዲያው ላይ ሰጥቶ ሶሻል ሚዲያ ላይ ሲገባ ሌላ አይነት ባህሪ ሊያሳይ አይገባም ብዬ አስባለሁ። ሶሻል ሚዲያው ለበጎ ዓላማ ይውል ዘንድ ጋዜጠኞች መጀመሪያ ወደፊት መምጣት አለብን ብዬ አስባለሁ።

አንዱ እሱ ነው። ሁለተኛ ወጣቶች ጋር ማስተላልፈው መልእክት ደግሞ ሶሻል ሚዲያ ብዙ ጊዜ

አንቺ ላይክ ያደረግ ሲሆን አንቺ ጓደኞችሽን ነው የሚመስለው። ጥሩ የሚጽፉ መልካም ነገር የሚጽፉትን ላይክ በማድረግ ፔጃቸውን በመከታተል መልካም ነገሮችን ማግኘት ይቻላል። ብዙ አሉ፣ ታሪክ የሚያሳውቁ ብዙ አሉ፣ ስነ ምግባር የሚያስተምሩ ብዙ አሉ፣ መረጃ የሚሰጡ። ስለዚህ ላይክ የምናረገው ነገር መጠንቀቅ፣ ሼር የምናረገውን ነገር መጠንቀቅ ይገባናል ብዬ አስባለሁ። ነገ የማይቆጨንን የማይጸጽተንን፣ የህሊና ጥያቄ የማያስነሳብንን ጽሁፍ መጻፍ አለብን ማጋራት አለብን ብዬ አስባለሁ።

ጋዜጠኛ ደመቀ ከበደ፣ እንግዲህ ተሞክሮውን እንዲህ ቆንጆ አድርገህ ስላጋራህን አመሰግናለሁ። በሌላ ጊዜ እንደምንገናኝም ደግሞ ተስፋ አድርጋለሁ። አመሰግናለሁ በድጋሚ ልምድ ለማጋራት ብቻ ሳይሆን አብሮ ለመስራትም ዝግጁ ነኝ። ስለዚህ አመሰግናለሁ ለማንኛውም

ከአሜሪካ ድምጽ ዋሽንግተን ዲሲ ካቢና ቤይ መደመጡን ይቀጥላል። ለዛሬ በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ለእናንተ ይሆናሉ ያላቸውን ደግመን ይዘንላቸዋል። በዚህ ሳምንት ውስጥ ከተነሱ ሀሳቦች መካከል ትምህርት ቤቶች መልሶ በመክፈት ሂደት ላይ የትምህርት ሚኒስቴር ለማቅረብ ቃል ገብቶ የነበረው የኮሮና ቫይረስ መከላከያ የአፍና የአፍንጫ መሸፈኛ ተሟልቶ መቅረብ ባለመቻሉ ምክንያት

የትምህርት ቤቶች የመክፈቻ ጊዜና የመማር ማስተማር ሂደቱ ላይ እንቅፋት እንደሆነባቸው የኦሮሚያ የደቡብና የሶማሊያ ክልል ትምህርት ቢሮዎች ገልጸዋል። የትምህርት ሚኒስቴር በበኩሉ ለጊዜው በጉዳዩ ላይ የሚሰጠው መልስ አለመኖሩን ጠቅሶ መልስ በሚሰጥበት ወቅትም እንደሚያሳውቅ አስታውቋል። የሙክታር ጀማልን ዘገባ የኮሮና ቫይረስ ወረርሽኝን ተከትሎ በወረሃ መጋቢት የተዘጉት ትምህርት ቤቶችን መልሶ ለመክፈትና

ከትምህርት ገበታቸው ርቀው የቆዩ ተማሪዎችን ወደ ትምህርት ለመመለስ በሚያስችል መንገድ ላይ መፍትሄ ለማስቀመጥ የኢትዮጵያ ትምህርት ሚኒስቴር ከጤና ሚኒስቴርና ከሕብረተሰብ ጤና ኢንስቲትዩት ጋር በመሆን ሰፊ ጥናቶችና ምክረ ሀሳቦችን ማቅረቡ ይታወሳል። የመማር ማስተማር ሂደቱን ለማስጀመር እንዲያስችል በባለሙያዎች እንደ ምክረ ሀሳብ ቀርበው ከነበሩት ውስጥ ተማሪዎች የአፍና አፍንጫ መሸፈኛን

እንዲጠቀሙ አስገዳጅ ሆኖ በመቀመጡ የትምህርት ሚኒስቴር በክልል ትምህርት ቢሮዎች በኩል ለመንግስትና ለግል ትምህርት ቤቶች የአፍና አፍንጫ መሸፈኛ በነፃ እንደሚሰጥ የገለጸ ቢሆንም የአፍና አፍንጫ መሸፈኛ ተሟልቶ ሊቀርብ አለመቻሉን የኦሮሚያ የደቡብና የሶማሌ ክልል ትምህርት ቢሮዎች ገልጸዋል። 11 ሚሊዮን ገደማ ተማሪዎችን እንደሚቀበል የገለጸው የኦሮሚያ ትምህርት ቢሮ

ቃል ከተገባለት የአፍና የአፍንጫ መሸፈኛ ውስጥ እጁ ላይ የደረሰው አስር በመቶ እንደማይበልጥ የቢሮው ምክትል ኃላፊ አቶ ኤፍሬም ተሰማ ለቪዮኤ ተናግረዋል። ትምህርት ሚኒስቴር ቃል የገባልን ሀያ ሚሊዮን የነበር ከዛ ውስጥ እስካሁን በጀትን የደረሰውና ለትምህርት ቤቶች ያደረስነው ነው ሁለት ነጥብ አንድ ሚሊዮን የፊት መሸፈኛ ነው። ዘንድሮ ከጥቅምት አስራ ስምንት ጀምረን

የስምንተኛና አስራ ሁለተኛ ክፍል ተማሪዎች ለክልልና ና ለሀገር አቀፍ ፈተናዎች እንዲዘጋጁ ትምህርት ቤቶች ተከፍተው ነበር። እነሱ ላይ አይተን ደግሞ ሌሎችንም ለመክፈት ሙከራ ላይ ነበር። ለዚህ የትምህርት ሚኒስቴር ማስክ ፌስ ማስክን ወይም የፊት መሸፈኛ እንዲያቀርብልን ቃል ገብቶልን ነበር

ግን የፋብሪካዎቹ የአቅርቦት የማኑፋክቸሪንግ ካፓሲቲ ተገድቧልና እስካሁን ከሁለት ነጥብ አንድ ሚሊዮን ያልበለጠ ፌስ ማስክ አግኝተን ያንን ለስምንተኛና አስራ ሁለተኛ ክፍል ተማሪዎች አቅርበናል። እነሱ በዛው ቀጥለው በትምህርታቸው ላይ ናቸው ማለት ነው። ትምህርት ሚኒስቴር አውጥቶ በነበረው መርሃ ግብር መሰረት የመጀመሪያው ዙር ትምህርት ቤቶችን መክፈት

ከጥቅምት 9 2013 እንዲጀምሩ ውሳኔ አስተላልፎ የነበረ ቢሆንም ባለፈው ጥቅምት ወር የመጀመሪያ ሳምንት ትምህርት ሚኒስቴር ባወጣው መግለጫ የአፍና አፍንጫ መሸፈኛ ያልደረሳቸው ትምህርት ቤቶች ትምህርት እንዳይጀምሩ ማሳሰቡ ይታወሳል። በዚሁ መሰረት የአዲስ አበባ፣ የኦሮሚያ እና ሌሎች ትምህርት ቢሮዎች ፈተና ከሚወስዱ የስምንተኛና አስራ ሁለተኛ ክፍል ተማሪዎቹ ውጪ

ሌሎችን የትምህርት ደረጃ አለመቀበላቸውን የገለጹ ቢሆንም የደቡብ ክልል ትምህርት ቢሮ ጥቂት የጸጥታ ችግር ካለባቸው አካባቢዎች ውጪ በሌሎቹ ላይ በክልሉ በኩል ባስተላለፈው ውሳኔ የመማር ማስተማር ሂደት መጀመሩን የትምህርት ቢሮ ምክትል ኃላፊ

አቶ ደረሰ ጌሳኖ ተናግረዋል። ከትምህርት ሚኒስቴር ማግኘት የሚገባን ማስክ ስምንት ነጥብ አራት ሚሊዮን የምጠቀም ማስክ ነበር። በእኛ ዕቅድ መሰረት ከትምህርት ሚኒስቴር ለማግኘት ቃል ተገባልን። ነገር ግን እስካሁን የቀረበው ወደ አንድ ነጥብ ስድስት ሚሊዮን አካባቢ ነው የቀረበልን። እኛ ይሄ እየቀረበ ያለው ከገጠመን ከሀገራዊ አጠቃላይ ሁኔታ መነሻ ስላልደረሰ

በአካባቢ ያሉ የተለያዩ ቴክኒክና ሙያ ትምህርትና ስልጠና ኮሌጆችን፣ ተቋማትን እንዲሁም ደግሞ ሌሎች ማስክን በቀላሉ ሰርቶ ማቅረብ የሚችሉ ጥቃቅንና አነስተኛ ኢንተርፕራይዞችን ጭምር ባሳተፈ መንገድ ማስኮች እየተሰሩ ለትምህርት ቤቶች እንዲዳረሱ ለማድረግ እና ወላጆች በየአካባቢያቸው ለልጆቻቸው የሚያቀርቡበት ሁኔታ ላይ የትምህርት ሚኒስትሩ እንደማይደርስና ሁሉም ተማሪ በቂ እንደማይሆን ካረጋገጥን በኋላ መሄድ ይችለናል።

ነገር ግን የደረሰችን ቻን ነጥብ ስድስት ሚሊዮን የምትጠጋውን የትምህርት ሚኒስትርን ቅድሚያ ትምህርትን መጀመሪያ ያለባቸው የስምንተኛና የአስራ ሁለተኛ ክፍል ተማሪዎች ቀድሞ እንዲያገኙ አድርገን ሌሎቹ ቀሬ ተማሪዎች ደግሞ ቅድም ባልኩት አግባብ በደረሰባቸው አካባቢዎች ለሁሉም እየደረሰ በአንዳንድ በጎደሉ አካባቢዎች ላይ ደግሞ

ከራሳቸው እያመጡ እንዲሄዱ ለማድረግ ጥረት እያደረግ ነው ያለነው እና በዚህ አይነት አግባብ ነው የሸፈነ ያለነው ጉድለቱን። ተማሪዎችን ወደ ትምህርት ገበታ ለመጥራት የሚያስችል ቅድመ ሁኔታ ለመከወን እና የኮሮና ቫይረስ ስርጭትን በመከላከል ሂደት ላይ ክትትል የሚያደርግ ኮሚቴ በየደረጃው መቋቋሙን የገለፀው የሶማሌ ክልል ትምህርት ቢሮ የአፍና አፍንጫ መሸፈኛ አለመዳረሱ ሁሉም ትምህርት ቤቶች በአንድ ጊዜ ወደ መማር ማስተማር ሂደቱ እንዳይገቡ ማነቆ መፍጠሩን

በቢሮው የትምህርት ቤቶች ፕሮግራም ማሻሻያ ዳይሬክተር አቶ ሐሰን አብዲ ለቪኦኤ ገልጸዋል። በእኛ ክልል አጠቃላይ የትምህርት የተማሪዎች ቁጥር ፌስመስኩ ሁለት ሚሊዮን ሶስት መቶ ሀምሳ ሺ ሁለት መቶ ስልሳ ስምንት ነበረ። እስካሁን ክልሉ የደረሰው አንድ ሚሊዮን ሰማንያ ሁለት ሺ ሰባት መቶ ሰላሳ ስድስት ነው የደረሰው።

የትምህርት ቤት አካባፋ ሶማሌ ክልል ፌስ ማስክ ያልደረሳቸው ወረዳዎች ካልሆነ በስተቀር ሌሎቹ ስራ ጀምሯል። እስካሁን ሰባት ወረዳ ፌስ ማስክ ያልደረሰ በብዛት አንድ ዞን ላይ ያለው ዶሎ ዞን የሚባል ሰባት ወረዳ ገና አልደረሰም። እነዚህ ናቸው። ሌሎቹ በብዛት ደርሷል። ትምህርት ሚኒስቴር በመስከረም አጋማሽ ላይ ወስኖ በነበረው መሰረት ትምህርት ቤቶችን መልሶ በመክፈት መርሃ ግብር የመጀመሪያ ደረጃ የትምህርት ቤቶች መክፈቻ ጊዜ ጥቅምት ዘጠኝ በሁለተኛ ዙር በዞንና በክልል ከተሞች

የሚገኙ ትምህርት ቤቶች በጥቅምት 16 እና በሦስተኛ ዙር በአዲስ አበባ እና በአዲስ አበባ ዙሪያ የኦሮሚያ ልዩ ዞን የሚገኙ ትምህርት ቤቶች በጥቅምት 30 ትምህርት እንዲጀምሩ አቅዶ የነበረ ቢሆንም እንደታሰበው ሊሳካለት አለመቻሉ ተነግሯል። በጉዳዩ ላይ ከሚኒስትሩ መልስ ለማግኘት በተደጋጋሚ ሙከራ ብናደርግም ለጊዜው ምንም ማብራሪያ እንደማይሰጥና ወደፊት

የሚገለጽ ከሆነ እንደሚያሳውቁን የትምህርት ሚኒስቴሩ ቃል አቀባይ ወይዘሮ ሀረጓ ማሞ ለቪኦኤ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።

No matter.

ጋቢና፣ ቬጋ ናችሁ ያላችሁት ምርጫችሁ አድርጋችሁን አብራችሁን ስለምታመሹ እናመሰግናለን። የህብረተሰብ ጤና ባለሙያዎች በአንድ ከተማ ውስጥ ያለን የኮሮና ቫይረስ መጨመርን የከተማውን ቆሻሻ ፍሳሽ በመመርመር ማወቅ እንደሚቻል እየተናገሩ ነው። የአሜሪካ ድምጿ የማት ድብል ዘገባ በዚህ ዙሪያ ያተኩራል። ስመኝሽ የቆየ እንደሚከተለው ታቀርበዋለች። በህዳር ወር መጀመሪያ ላይ ታላቋ ልዕልት የተሰኘችው የሽርሽር መርከብ

በኮሮና ቫይረስ የተያዙ ተሳፋሪዎችንና የመርከቡ ሰራተኞችን ይዛ በካሊፎርኒያ ግዛት በምትገኘው ኦክላንድ ከተማ ስትቆም ኤለን ዋይት ተስፋን የሚፈታተን ትልቅ ስራ ያከናውኑ ነበር። ዋይት በሳን ፍራንሲስኮ ምስራቃዊ ባህረ ሰላጤ ዙሪያ ለሚገኙ 685,000 መኖሪያ ቤቶች አገልግሎት የሚሰጠው የውሃ ፍሳሽ አገልግሎት ዳይሬክተር ናቸው።

የሽርሽር መርከቡ ኦክላንድ የሚገኘው ወደብ ላይ ሲደርስ በጣም ብዙ የሚወገድ ቆሻሻ ይዞ ነበር። ስለዚህ የመጀመሪያውን በኮሮና ቫይረስ የተበከለ የቆሻሻ ማውረጃ ቱቦ በሚገባ ማከም ቻልን። በቆሻሻ ቱቦ ውስጥ ቫይረሱ እንዳለ ማረጋገጥ ሙሉ ለሙሉ ለማስወገድ ለሚደረገው ጥረት የመጀመሪያው እርምጃ ቢሆንም፣ ተግባሩ ለሌሎች ስራዎችም ጠቃሚ ሊሆን እንደሚችል እየተረጋገጠ መሆኑን

ኳይት ያስረዳሉ። መጀመሪያ ላይ ብዙ ዩኒቨርስቲዎች ያናገሩን ነበር። ሰዎች ሆስፒታል እስከሄዱ ከመጠበቅ የቆሻሻ መውረጃ ቱቦዎች በአካባቢው የኮሮና ቫይረስ መኖር አለመኖሩን በመጠቆም ለሕብረተሰብ ጤና ባለሙያዎች እንደ ቅድመ ማስጠንቀቂያ ሊያገለግሉ ይችሉ እንደሆነ ለማወቅ በሚደረገው ጥረት ውስጥ አብረን መስራት እንፈልግ እንደሆነ ጠየቁን።

የቫይረሱን ስርጭት ለመቆጣጠር በሚያስችል መጠን በሽተኞችን የመመርመር ስራው በብዙ ምክንያቶች ተደናቅፏል። ሁሉም ሰው እየተመረመረ አይደለም። ሁሉም ሰው ግን መጸዳጃ ቤቶችን ይጠቀማል። ሰዎች የቫይረሱን ምልክት ከማሳየታቸው ቀናትና ሳምንታት በፊት በቆሻሻ መተላለፊያ ቱቦዎች ውስጥ ቫይረሱ ይታያል። የዋይት አጥኚ ቡድን በየሳምንቱ ናሙናዎችን እየሰበሰቡ

በካሊፎርኒያ ዩኒቨርስቲ የሚገኘው ኔልሰንን ጨምሮ ወደ ተለያዩ ቤተ ሙከራዎች ይልካሉ። በዋናነት የቫይረሱ ስርጭት መጨመሩን ወይም መቀነሱን የሚያሳዩና ለውሳኔ የሚረዱ መረጃዎችን ነው የምንፈልገው። እነዚህን ጠቃሚ መረጃዎች ከቆሻሻ ቱቦዎች ማግኘት በራሱ ብዙ ፈተናዎች እንዳሉት በኔልሰን ቤተ ሙከራ የምታገለግለው የዶክትሬት ዲግሪ ተማሪ ሎረን ኬኔዲ ታስረዳለች።

ቆሻሻ ፍሳሽን ውስብስብ የሚያደርጉት ብዙ ነገሮች አሉ። አይነ ምድርና ሽንት ብቻ አይደለም። ቆሻሻ ውስጥ ያለው የዝናብ ውሃ፣ የልብስ እጣቢን ጨምሮ ብዙ የተለያዩ ነገሮች አሉ። እነዚህ ሁሉ የምናገኘውን ናሙና በማቅጠን ቫይረሱን ለማግኘት በምናደርገው ጥረት ላይ ጫና ይፈጥራሉ። ቀደም ሲል ከቆሻሻ ጋር የተያያዘ በሽታ አጥኚዎች የሕፃናት ልምሻ ወይም ፖሊዮንና ኢቦላን በተሳካ ሁኔታ ማግኘት ችለዋል።

ነገር ግን የኮቪድ-19 ወረርሽኝ እየተሰራጨ ያለበት ፍጥነት ከዚህ ቀደም ተደርገው የማያውቁ ሙከራዎችን ማድረግ ግድ እንዲል አድርጓል። በዓለም ዙሪያ የሚገኙ ከ400 በላይ ጥናት አጥኞች ህብረት ፈጥረው በየሳምንቱ ስለሚጠቀሟቸው መንገዶችና መስፈርቶች እየተወያዩ አብረው ይሰራሉ። በማሳቹሴትስ ከተማ መቀመጫውን ያደረገው ባዮቦት አናሊቲክስ የተሰኘው የምርምር ተቋምም

በአሁኑ ሰዓት በአሜሪካ ውስጥ ከሚገኙ አርባ አንድ ከተሞች የቆሻሻ ፍሳሽ ናሙናዎችን እየሰበሰበ ማሽኖችን በማስተማር ወይም ማሽን ለርኒንግ በተሰኘው ዘዴ እያጠና ይገኛል። ዛሬ ከቆሻሻ ፍሳሽ የምንሰበስበው መረጃ በሚቀጥሉት ሰባት ቀናት ውስጥ ወይም በአንድ አካባቢ ምን ያህል አዳዲስ የኮቪድ-19 ተጠቂዎች ሊገኙ እንደሚችሉ ቅድመ ማስጠንቀቂያ ይሰጠናል።

ይህ የሚሆንበት ምክንያት ሰዎች በቫይረሱ ከተያዙ በኋላ ባሉት የመጀመሪያዎቹ ጥቂት ቀናት የበሽታውን ምልክት ስለማያሳዩ ባይመረመሩም፣ መጸዳጃ ቤት በተጠቀሙ ቁጥር ግን ቫይረሱ ከሰውነታቸው ይወጣል። ቆሻሻ ፍሳሽ ያንን የማየት እድል ይሰጠናል።

Thank okay. okay. you.

you okay. okay.

Selam julo le machi

አድማጮቻችን ምርጫችሁ አድርጋችሁን አድሯችሁን ስላመሻችሁ እናመሰግናለን። ለዛሬ ምሽት የያዝንላችሁ ዝግጅታችንን እዚህ ላይ አጠናቀቅን። ፕሮግራሙን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በአርቶቱ ትዝታ በላቸው፣ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብረናችሁ አምሽተናል። በነገው ምሽት በመደበኛ መርሃ ግብራችን እስከምንገናኝ ድረስ ደናደሩ

Nesana tundiatu, beni sohainro. Nesaheli na che, kundi so na da bro. Weta chima dele, yeso zelo chulo. Selamda le machi.